ዓለም አቀፍ አድቬንቲስት ሬዲዮ ዘወትር በዚህ ሰዓት እየተዘጋጀ ወደ እናንተ የተወደዳችሁ አድማጮቻችን የምናደርሰው የተስፋ ድምጻችን ነው። እናንተም አድማጮቻችን በዚህ ሰዓት ምርጫችሁን የዓለም አቀፍ አድቬንቲስት ሬዲዮን ስላደረጋችሁ እጅግ በጣም እናመሰግናችኋለን። በሚኖረን ቆይታ ደግሞ መልካም የሆነ መንፈሳዊ በረከት እንደምታገኙ ተስፋ እናደርጋለን። አድማጮቻችን ዛሬ ወደ እናንተ የምናደርሰው ልዩ የሆነ የመጽሐፍ ትረካን ይሆናል። ጌታ ቢፈቅድ ዘወትር በዚህ ሰዓት ለሚመጡት ተከታታይ ሳምንታት ይህንን ተረካ ይዘንላችሁ እንቀርባለን። መልካም የበረከት ጊዜ ወደ ክርስቶስ የሚመራ መንገድ፣ ጸሐፊ ኤሌንጂዋይት ትርጉም የትንቢት ቃል የወንጌል አገልግሎት ተራኪያን፣ የተስፋው መልእክት አገልጋዮች። በዚህ መልኩ የተዳሰሰች ነፍስ በውስጣ ያለውን ራስ ወዳድነት በመጥላትና በመጸየፍ በክርስቶስ ጽድቅ በኩል ከእግዚአብሔር ሕግና ከክርስቶስ ባሕሪ ጋር የተሰማማውን የልብ ንጽሕና ለማግኘት ትመኛለች። ጳውሎስ በሕግ የሚገኘውን ጽድቅ አስመልክቶ ስናገር እንዲህ ነበር ያለው፣ ሕግን በመፈጸም ስለሚገኝ ጽድቅ ያለ ነቀፋ ነበርኩ። ፊልጵስዩስ ነገር ግን መንፈሳዊ የሆነውን የሕጉን ባሕሪ ባስተዋለ ጊዜ የራሱን ኃጢአተኝነት ተመለከተ። የሕጉን ፊደል አይቶ ሰዎች ለውጫዊ ሕይወታቸው በሚሰጡት ደረጃ መሠረት ጳውሎስ ከኃጢአት የታቀበ ሕይወት ነበረው ማለት ይቻላል። ነገር ግን ወደ ጠለቀው ቅዱስ ሕግ በተመለከተ ጊዜና በእግዚአብሔር እንደታየው እርሱም ራሱን ሲያይ በተዋረደ መንፈስ አጎንብሶ እንዲህ ስል ኃጢአቱን ተናዘዘ። ሕጉ ሳይኖር ሕያው ነበርኩ ትእዛዝ ከመጣ በኋላ ግን ኃጢአት እያ ሆነ እኔም ሞትኩ። ሮሚ ሰባት ዘጠኝ ሐዋርያዊ ሕጉን መንፈሳዊ ትርጉም በተመለከተ ጊዜ የኃጢአትን አስከፊነት ለማስተዋል ቻለ። በዚያን ጊዜ የሚመካበት የራሱ ክብር ከእርሱ ራቀ። እግዚአብሔር ለሁሉም ኃጢአት እኩል ሚዛንና ደረጃ አይሰጠውም። በእግዚአብሔርም ሆነ በሰው ዓይን በበደሎች መካከል የደረጃ ልዩነት አለ። ይሁን እንጂ በሰዎች ዓይን አንዳንድ በደሎች እንደ ቀላል የሚታዩ ሲሆን፣ በእግዚአብሔር ዓይኖች ግን ቀላል የሚባል ኃጢአት የለም። የሰው ፍርድ አድላዊና ፍጽምና የጎደለው ነው። በእግዚአብሔር ግን ነገሮችን ካሉበት ተጨባጭ እውነት ያኳያ ይመለከታል። የሚሰክርን ሰው ሰዎች ይንቁታል። ደግሞም ይህ ኃጢአቱ ከሰማይ እንደሚያስቀራው ይነግሩታል። ይሁንና ትዕቢትን ራስ ወዳድነትንና የሌላውን መመኘትን ግን ሳይገጽጹ ያልፏቸዋል። ነገር ግን እግዚአብሔርን በእጅጉ የሚያስቆጡት ኃጢአቶች እነዚህ ናቸው። ምክንያቱም ከእርሱ ባህሪና በኃጢአት ያልተነካው ዩኒቨርስ ከባቢ አየር ከሆነው ራስ ወዳድነት ከሌለበት ፍቅር ጋር ተጻራሪ ናቸውና በእነዚህ ከባድ ኃጢአቶች ውስጥ የወደቀ ሰው አፍረትና ባድነት ተሰምቶት ወደ ክርስቶስ ጸጋ መምጣት እንዳለበት ቢያስተውልም ክርስቶስ ለመስጠት የሚፈልገውን በረከት እንዳይቀበል ትዕቢት ልቡን ይደፍንበታል። በሉቃስ 8 13 ላይ አቤቱ እኔን ኃጢአተኛውን ይቅር በለኝ ብሎ ምስኪኑ ቀረጽ ሰብሳቢ በጸለየ ጊዜ የራሱን ክፉነትና ኃጢአተኝነት መመልከት ቻለ። ሌሎችም በዚሁ መልኩ ያዩት ነበር። እርሱ ግን ምን እንደሚያስፈልገው ስለተሰማው ምሕረትን እየለመነ ከበደል ከኀፍረትና ከሸክሙ ጋራ ወደ እግዚአብሔር ፊት መጣ። ልቡም ከኃጢአት ኃይል ነፃ ለሚያወጣው ለእግዚአብሔር መንፈስ ክፍት ነበር። በአንጻሩ ደግሞ የፈሪሳዊ በትዕቢት የተሞላና ራስን ጻድቅ ያደረገ ጸሎት መንፈስ ቅዱስ በውስጡ ገብቶ እንዳይሰራ ልቡን ያደነደነ ሰው መሆኑን ያሳያል። ይህ ሰው ከእግዚአብሔር ጋር ከነበረው ርቀት የተነሳ ፍጹም ከሆነው መለኮታዊ ቅድስና ጋራ ራሱን ስላስተያየ ምን ያህል በአጢአት መርከሱ ልሰማው አልቻለም ነበር። በመሆኑም እርዳታ ማግኘት አልቻለም። ሰው ኃጢአተኝነቱን ማየት ከቻለ ራሱን እስኪያስተካክል ድረስ መቆየት የለበትም። ወደ ክርስቶስ ለመምጣት ብቁ አይደለንም ብሎ የሚያስቡ ስንቶች ናቸው። ለመሆኑ እርስዎ በራስዎ ጥረት የተሻሉ ሰው መሆን እንደሚችሉ አድርጎ ያስባሉ? ኢትዮጵያዊ መልኩን ነብርስ ዝንጉርጉርነቱን መለወጥ ይችላልን? እናንት ክፉን ማድረግ የለመዳችሁ መልካም ማድረግ አትችሉም። ኤርምያስ 13 23። ለእኛ እርዳታ የሚገኘው ከእግዚአብሔር ብቻ ነው። ወደ ክርስቶስ ለመምጣት ጠንከር ያለ አሳማኝ ነገር እስክናገኝ የተሻለ እድል እስኪገጥመን ወይም በውስጣችን ቅዱስ ስሜት እስኪሰማን ድረስ መጠበቅ የለብንም። እኛ በራሳችን ልናደርግ የምንችለው አንዳች ነገር ባለመኖሩ ከእኛ የሚጠበቀው ባለንበት ሁኔታ ወደ ክርስቶስ መምጣት ብቻ ነው። ነገር ግን እግዚአብሔር ከታላቅ ፍቅሩና ምሕረቱ የተነሳ የእርሱን የማዳን ጸጋ የሚቃወሙትን እንኳ ሳይቀር ያድናቸዋል በማለት ማንም ራሱን አያታልን! የኃጢአት እጅግ አስከፊነት ሊለካ የሚችለው በመስቀሉ ብርሃን ብቻ ነው። እግዚአብሔር እጅግ መልካም ስለሆነ ኃጢአተኞችን ወደ ውጭ አይጥልም ብሎ የሚያደፋፍሩ ሁሉ ወደ ቀራኒው ይመልከቱ። ክርስቶስ በመስቀል ላይ መሥዋዕት የሆነበት ምክንያት ከዚያ ውጪ ሰዎች ከሚያረግሰው የኃጢአት ኃይል ሊድኑ የሚችሉበት ከቅዱሱ ጋር ኅብረታቸው የምታደስበትና እንደገና የመንፈሳዊ ህይወት ተካፋይ የሚሆኑበት ሌላ መንገድ ስላልነበረ ነው። በመሆኑም ያልታዘዘውን ሰው ኃጢአት በመውሰድ አዳኛችን በኃጢአተኛው ምትክ መከራና ስቃይ ተቀበለ። የእግዚአብሔር ልጅ ፍቅር፣ ስቃይና ሞት በአንድነት የኃጢአትን አስፈሪነት ከመመስከራቸው ባሻገር ከዚያ ለመውጣትና ከፍ ያለውን ህይወት ተስፋ ለማድረግ ያለው ማምለጫ መንገድ ነፍስን ለክርስቶስ አሳልፎ መስጠት ብቻ መሆኑን በግልጽ ያስረዳሉ። አንዳንድ ጊዜ ስላጢአታቸው ያላዘኑና አፍረት ያልተሰማቸው ሰዎች በስም ክርስታንን ከምሉት ጋር ራሳቸውን በማወዳደር እነርሱ በባህርያቸው ራሳቸውን ያልካዱ ያልሰከኑና ጥንቃቄ ጎደላቸው በመሆናቸው ከኔ የሚሻሉ አይደሉም፣ እንደኔ ፌሽታና ፈንጠዚያ ይወዳሉ፣ በማለት የራሳቸውን ኃላፊነትና ግዴታ ወደ ጎን በመቶ ለትክክለኝነታቸው የሌሎችን ስህተት እንደ መረጃ ለማሳየት ይሞክራሉ። ጌታ የምስቱትን ሰዎች ምሳሌ አድርጎ አልሰጠንም። በመሆኑም የሌሎች አጣትና ስህተት ለማንም ሰው ምክንያት ሊሆን አይችልም። ነውር የሌለበት የእግዚአብሔር ልጅ ለእኛ ምሳሌ ሆኑ ተሰጥቶናል። ውጫዊ ክርስትና ብቻ የሚታይባቸውን ሰዎች ስለ እምነታቸው ደካማነት ደካማነት የሚከሱና የሚተቹ ሁሉ የተሻለ ሕይወት ሊያሳዩቸውና የከበረ ምሳሌ ሊሆኗቸው ይገባል። አንድ ክርስቲያን እንዴት አይነት ሕይወት ሊኖረው እንደሚገባ ላቅ ያለ ግንዛቤ እስካላቸው ድረስ የበለጠ ኃጢአት የእነርሱ አይደለምን? ሊያደርጉ የሚገባቸውን ትክክለኛ ነገር ያውቃሉ፣ ነገር ግን አያደርጉትም። በክርስቶስ የሚገኘውን ንጽህና በማሻት ለነገ ማለትን ትታችሁ ኃጢአታችሁን ሊያስተሰሪ የሚችለውን ውሳኔ ከመተግበር ወደኋላ አትበሉ። ከዚህ ጋር በተያያዘ በብዙ ሺህ የሚቆጠሩ ሰዎች ለዘላለም ጥፋት የሚያደርሰውን ስህተት ፈጽመዋል። ዘመኑ አጭር በሆነ ኑሮና ባልተረጋገጠ ሕይወት ለመኖር መምረጥ የለብንም። የሚማጸነንን የእግዚአብሔርን መንፈስ ቅዱስ ድምፅ ለመታዘዝ መዘግየትና በኃጢአት ለመኖር መምረጥ በሚገባ ያልተስተዋለ እና አስፈሪ አደጋ ያለው ነው። ለኃጢአት ምንም ያህል ትንሽ ግምት ቢሰጣውም፣ ነገር ግን ተደጋግሞ በተደረገ ቁጥር እየገዘፈ በመሄድ አደጋው ዘላለማዊ ጥፋትን የሚያስከትል ይሆናል። እኛ ኃጢአትን ካላሸነፈን እርሱ ያሸንፈናል፣ ለዘላለም ጥፋታችንም መንሣኤ ይሆናል። አዳምና ሔዋን የተከለከለው ፍሬ መብላትን እንደ ትንሽ ነገር በመቁጠር ራሳቸውን ባይሸነግሉ ኖሮ እግዚአብሔር የተናገረው ይህ ዐይነቱ አስፈሪና አሳዛኝ ውጤት ባልተከሰተ ነበር። ነገር ግን ይህ ትንሽ ነገር የማይለወጣውን የእግዚአብሔር ቅዱስ ሕግ መተላለፍ ስላመጣ ሰብአዊውን ፍጡር ከእግዚአብሔር ጋር አለያየው። የሞትንም ደጃፍ በመክፈት ልነገር የማይቻል ዋይታም በዓለማችን ላይ ያመጣ ከሰው ለመታዘዝ የተነሳ ከዘመን ወደ ዘመን የማያቋርጥ የጣር ለቅሶ ከምድራችን ሽቅብ ወደ ላይ ሲወጣ ኖሯል። ኃጢአት ባስከተለ ውጤት የተነሳ እነሆ ፍጥረታት ሁሉ በአንድነት ሲያቃስቱና የህመም ስቃይ ሲደርስባቸው ይስተዋላል። ሰማይ እንኳ ሳይቀር ሰው በእግዚአብሔር ላይ ያደረገው የአመፃ ውጤት ተሰምቶታል። በዚህም ቀራኒዮ መለኮታዊን ህግ ለተላለፉ ማስታረቂያ ይሆን ዘንድ ለተጠየቀው አስደናቂ መስዋዕት መታሰቢያ ሆኖ ይኖራል። ስለዚህ ኃጢአትን በጭራሽ እንደ ትንሽ ነገር አንቁጠረው። በሰው ውስጥ የሚከሰተው እያንዳንዱ ህግን የመተላለፍ ድርጊትና የክርስቶስን ጸጋ ችላ ማለት ወይም የመቃወም ተግባር ልብን ያደነድናል፣ ፈቃድንም ያዳክማል፣ አእምሮንም ብልሹ እያደረገ ማስተዋልን ያደነዝዛል። ይህም አንድ ነፍስ በክርስቶስ ለመማረክ ያላትን ዝንባሌ ዝቅተኛ ማድረግ ብቻ ሳይሆን ሩሩ ለሆነው መንፈስ ተማጽኖ ራሷን ለመስጠት ያላትን ችሎታ በእጅጉ አናሳ ያደርገዋል። ብዙዎች የቀረበላቸውን የምህረት ግብዣ በማቅለል የሚመርጡትን ክፉና የተሳሳተ አቅጣጫ በማንኛውም ጊዜ መለወጥ እንደሚችሉ አድርጎ ያስባሉ። በዚህም የተረበሸ ህሊናቸውንና አስተሳሰባቸውን ለማረጋጋት ይሞክራሉ። ስሜታቸው ግን አሁንም ገና በዛ ሁኔታ ውስጥ ተማርኮ ይገኛል። የጸጋም መንፈስ ንቀው ሁለንተናቸውን ለሰይጣን ካስገዙ በኋላ አስፈሪ ነገር በገጠማቸው ጊዜ በቅጽበት ክፉ መንገዳቸውን መለወጥ የሚችሉ ይመስላቸዋል። ይህ ግን በዋዛ የሚሆን አይደለም። በሕይወት ዘመናቸው ያካበቷቸው የሕይወት ልብምዶችና ትምህርቶች ባህርያቸውን በክፉ መንገድ ስለቀረጹት የክርስቶስን ባህሪ በሕይወታቸው ለመቀበል የምሹ ጥቂቶች ብቻ ናቸው። አንድም ቢሆን የተሳሳተ ባህሪን ወይም የኃጢአት ምኞትን አጽንተን የምንይዝ ከሆነ በውስጣችን የነበረውን የወንጌል ኃይል ቀስ በቀስ እየሸረሸረው ይሄዳል። እያንዳንዱ የኃጢአት ተግባር ነፍስን በእግዚአብሔር ላይ ያላትን ጥላቻ ይበልጥ እያጠነከረች እንድትሄድ ያደርጋታል። ባለማመኑ የሚጸና ወይም ለመለኮታዊ እውነት አንዳችን ምላሽ የማይሰጥ ሰው ያንኑ የዘራውን ያጭዳል። በመላው የመጽሐፍ ቅዱስ ገጾች ክፉ እንደ ዋዛ መታየት እንደሌለበት ጠቢቡ ሰለሞን የተናገረውን ያህል የሚያስፈራ ማስጠንቀቂያ የለም። በምሳሌ አምስት ሃያ ሁለት ላይ ኃጢያን ኃጢአቱ ተጠምደዋለች በኃጢአቱም ገመድ ይታሰራል። ክርስቶስ እኛን ከኃጢአት ነፃ ለማውጣት ዝግጁ ቢሆንም የእኛን ፈቃድ መጋፈት አይፈልግም። ጽኑ በሆነ መተላለፍ ፈቃዳችን ሁሉ ለክፉ የተንበረከከ ከሆነ ነፃ የመውጣት ምኞት ከሌለንና ጸጋውን ለመቀበል የማንፈልግ ከሆነ ከዚህ የበለጠ ምን ማድረግ ይቻለዋል? ፍቅሩን ለመቃወም በወሰነ ውሳኔ ራሳችንን አጠፋም ማለት ነው። በተወደደ ቀን ሰማው፣ በማዳንም ቀን ረዳው። ሁለተኛ ቆርንጦስ ስድስት ሁለት። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ፣ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። ዕብራውያን 3 ከሰባት እስከ ስምንት ሰው የውጭውን ገጽታ ያያል እግዚአብሔር ግን ልብን ያያል። አንደኛ ሳሙኤል 16 ሰባት ይህ ልብ ደስታና ሀዘን የሚፈራረቁበት የሚሳሳት ስሜታዊ እርኩሰትና አታላይነት የተሞሉበት ልብ ነው። እግዚአብሔር የሰውን ሀሳብ እንዲሁም ሊያደርግ ያቀደውን ሁሉ ያውቃል። በመሆኑም ባሉበት እውነቴ ከነጉድፎ ወደ እርሱ ይሂዱ። እንደ ባለ መዝሙሩም ሁሉን ለሚያይ አምላክ ልቦናውን ከፍቶ እንዲህ ይበሉት፣ እግዚአብሔር ሆይ መርምረኝ፣ ልቤንም ይወቅ፣ ፈትነኝ፣ ሐሳቤንም ይወቅ፣ የክፋት መንገድ በውስጤ ብኖር እይ፣ በዘላለምም መንገድ ምራኝ። መዝሙር 139 ከ23 እስከ 24። ብዙዎች ገና ልባቸው ሳይነጻ በአእምሮ እውቀት ላይ ብቻ የተመሰረተ ሃይማኖትና የአምልኮ መልክ ያለው ውጫዊ ሃይማኖተኝነትን ይዘው ይኖራሉ። ጸሎቱ እንዲህ ይሁን፣ አምላኬ ሆይ ንጹሕ ልብ ፍጠርልኝ፣ ቀና የሆነውንም መንፈስ በውስጤ አዲስ መዝሙር 51 ቁጥር 10። ከነፍሶ ጋራ በቀኝነት ይነጋገሩ። ይህ የህይወትና የሞት ጥያቄ ስለሆነ በቆራጥነትና በጽናት ይቁሙ። ይህ በእርስዎና በእግዚአብሔር መካከል ዘላለማዊ መፍትሄ ልሰጠው የሚገባ ጉዳይ ነው። የእግዚአብሔርን ቃል በጸሎት መንፈስ ያጥኑ። ይህም በሚያደርጉበት ጊዜ በእግዚአብሔር ሕግና በክርስቶስ ህይወት ውስጥ የተገለጠውን ያለ ቅድስና ማንም ጌታን ማየት አይችልም የሚለውን ታላቅ መርህ ይመለከታሉ። ዕብራውያን 12 14። የእግዚአብሔር ቃል ኃጢአተኝነታችንን እንድናምን ይረዳናል፣ የድነትንም መንገድ ግልጽና ቀጥተኛ አድርጎ ያሳየናል። የእግዚአብሔር ቃል ለነፍሱ ስናገር ሳለ ተገቢውን ትኩረት ይስጡ። ክርስቶስ የመጣው ኃጢአተኞችን ሁሉ ሊያድን እንደመሆኑ የኃጢአትን ግዝፈትና እርስዎ የሚገኙበትን ሁነቴ በመመልከት ተስፋ ይቁረጡ። እኛ እግዚአብሔርን ከራሳችን ጋር አላስታረቅ ነው። ነገር ግን ድንቅ በሆነ ፍቅር እግዚአብሔር በክርስቶስ ዓለምን ከራሱ ጋር አስታረቀ። ሁለተኛ ቆሮንቶስ አምስት አስራ ዘጠኝ። የሳቱት ልጆቹን ልብ ወደ እርሱ ለመመለስ ሩሩ በሆነ ፍቅሩ ይለምናቸዋል። እግዚአብሔር ሊያድናቸው የሚፈልገውን ሕዝቦቹን የሚታገሰውን ያህል ምድራዊ ወላጆች የልጆቻቸውን ስህተትና በደል ልታገሱ አይችሉም። በደለኞችን የእርሱን ያህል በርኅራሂ የሚማጸን የለም። ከቀናው መንገድ ላፈነገጠው ነፍስ እንደ እርሱ አይነት የርኅራሂ ልመናን ያፈሰሰ አንዳችም ሰብአዊ ከንፈር የለም። እርሱ የሰጠን ተስፋና ማስጠንቀቂያ ሁሉ ልነገር የማይቻል የፍቅር እስትንፋስ ነው። ትልቁ ኃጢአተኛ እርስውም ሆነውን ሴጣን ለነግረው በመጣ ጊዜ ሽቅብ ወዲያ ዳኘው ኢየሱስ በመመልከት ስላስከፈለ ዋጋ ይናገሩ ይህም ወደ እርሱ የብርሃን ጨረር እንዲመለከቱ ይረደውታል። ኃጢአቶን ይመኑ ለጠላትም ክርስቶስ ኢየሱስ ኃጢአተኞችን ለማዳን ወደ ዓለም መጣ አንደኛ ጢሞቴዎስ 1 15 ብሎ ይንገሩ። እርስ የምድኑት ር በሌለው ፍቅሩ ነው። ኢየሱስ ሁለት ተበዳሪዎችን አስመልክቶ ስምዖንን እንዲህ ሲል ጠየቀው፣ አንድ ሰው ከጌታው ጥቂት ገንዘብ ተበደረ፣ ሌላው ደግሞ ብዙ ገንዘብ ተበደረው። እናም አበዳሪያቸው ሁለቱንም ይቅር አላቸው። ታዲያ የትኛው ተበዳሪ ይበልጥ ጌታውን ይወድ ይመስልሃልን? ስምዖንም ስመልስ ብዙ ዕዳ የተተወለት ይመስለኛል አለው። ሉቃስ ሰባት አርባ ሶስት። የኃጢአተኞች ቁንጮ ሆነን ሳለ ይቅር እንባል ዘንድ ክርስቶስ ለእኛ ሞተ። ክርስቶስ ስለ እኛ በአብ ፊት ይታይ ዘንድ የከፈለልንን መሥዋዕትነት ብቁ ነው። አብልጦ ይቅር ያላቸው ሁሉ አብልጦ ይወዱታል። ለዘላለማዊ መሥዋዕቱና ለታላቅ ፍቅሩ ከዙፋን አጠገብ ቆሞ ያወድሱታል። የእግዚአብሔርን ፍቅር በሙላት በምናስተውልበት ጊዜ የኃጢአትን አስከፊነት በሚገባ እንረዳለን። ከእግዚአብሔር ዘንድ ስለ እኛ የተዘረጋውን የፍቅር ሰንሰለት ስናይ ክርስቶስ ለእኛ ስል የከፈለውን ዘላለማዊ መሥዋዕትነት ስንረዳ ሻክሮ የነበረው ልባችን እነሆ በፍቅሩ ይቀልጣል። በነበረን ቆይታ እንደ ተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን መልእክት ሳጥን ቁጥራችንን፣ ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።